የአሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓ ም ዝግጅታችን ጀመረ። ሴቦልት ሀይባይ እያቂ የመጡበት ሁኔታ ነው እየተስተዋለ ያለው። ይሄ ግን በዕለት ተዕለት መልዕክታችንን የምናየው የገዘፈ ችግር እየሆነ ነው። ሰዎች በሙስና ተያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባሉት ደረጃ ላይ የደረስን አይደለም። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጽሞ የተባሉ ወንጀሎችን ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የህግ ተጠያቂነትን ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሀሳብ ነው ያለኝ። ቀደም ሲል የሰማችኋቸው የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ የሆኑትን አቶ ገብረ እግዚአብሔር ወልደ ገብርኤልን ነው የአሜሪካ ድምፅ እንግዶችን ጋብዞ በኢትዮጵያ ያለውን የሙስና ሁኔታ በተመለከተ ካደረገው ውይይት የተናገሩትን ነው። ቀደም ብለን ያሰማናችሁ በምሽቱ ታደምጡታላችሁ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምን አመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ ቆየ ነኝ። ሐማስ በቅርቡ ላቀረበው የተኩስ አቁም እቅድ ቅዳሜ ዕለት ከእስራኤል ባለስልጣን ምላሽ ማግኘቱንና ምላሽ ከመስጠቱ በፊት ግን ዝርዝሩን እንደሚያጠናው የቡድኑ ምክትል የጋዛ ኃላፊ ባወጡት መግለጫ አስታውቀዋል። በአሁኑ ወቅት በኳታር የሚገኙት ካሊል አልሀያ ሐማስ ለግብፅና ለኳታር አሸማጋዮች ላቀረበው ምክር ሀሳብ እንደ አውሮፓውያን አቆጣጠር ሚያዝያ 13 ከጽዮናዊ ወራሪ ይፋዊ ምላሽ አግኝቷል ማለታቸው ቡድኑ ባሳተመው መግለጫ ተገልጿል። ሐማስ ማንኛውም ስምምነት ጦርነቱን ማስቆም አለበት የሚለውን አቋሙን ይዞ እንደቀጠለ ነው። የግብፅ ልኡካን ቡድን ግጭቱን ለማስቆምና ታጋቾችን ለማስመለስ እንደ አዲስ ድርድር ማስጀመር በሚቻልበት ሁኔታ ከእስራኤል ባለስልጣናት ጋር ለመወያየት አርብ ዕለት ወደ እስራኤል አቅንቷል። ሐሙስ ዕለት ዩናይትድ ስቴትስ እና ሌሎች 17 ሀገራት ቀውሱን ለማስቆም ሐማስ ሁሉንም ታጋቾች እንዲለቅ ጠይቀዋል። ሐማስ በበኩሉ በማንኛውም ዓለም አቀፍ ጫና እንደማይሸነፍ አመልክቶ የሕዝባችንን ፍላጎትና መብት ላገናዘበ ሀሳብና እቅድ ግን ክፍት ነን ሲል አመልክቷል። በዩናይትድ ስቴትስ እየተዛመተ የመጣውን ወረርሽኝ ለመረዳትና ለማስቆም የአሜሪካ የጤናና የግብርና ባለስልጣናት በወተት ላሞች ላይ በርድ ፍሉ የተሰኘውን የወፍ ጉንፋን በሽታ ምርመራ እያካሄዱ ነው። ባለስልጣናቱ እስካሁን ወደ ሰዎች የመዛመቱ ስጋት ዝቅተኛ ነው ቢሉም የሳይንስ ባለሙያዎች ግን ቫይረሱ በቀላሉ ራሱን ሊለውጥና ወደ ሰዎች ሊዛመት ይችላል ሲሉ ስጋታቸውን እየገለጹ ነው። ኤች አምስት ኤን አንድ የተሰኘው የቫይረስ አይነት በስምንት ግዛቶች ውስጥ በሚገኙ ወደ ሰላሳ የሚጠጉ የወተት ላሞች ውስጥ ተገኝቷል የተዳከመ ወይም አቅም የሌለው የቫይረሱ ዝርያም ግሮሰሪ ውስጥ በሚሸጡ ወተቶች ውስጥ ተገኝቷል። እስካሁን የተደረጉ ምርመራዎች የቫይረሱ ምልክት የማያሳዩትን ጨምሮ በላሞች መካከልና በላሞችና በወፎች መካከል እየተዛመተ መሆኑን አመልክተዋል ሲል የዩናይትድ ስቴትስ የግብርና ሚኒስቴር መስሪያ ቤት አስታውቋል። ከሰኞ ጀምሮ በመቶዎችና በሺዎች የሚቆጠሩ የሚያጠቡ ላሞች ወደ ተለያዩ የአሜሪካ ግዛቶች ከመንቀሳቀሳቸው በፊት ምርመራ ሊደረግላቸውና ቫይረሱ እንደሌለባቸው ማረጋገጫ ሊሰጣቸው እንደሚገባ የፌዴራል መንግስት አዲስ ትዕዛዝ አውጥቷል። በአሁኑ ወቅት ፈልቶ የቀዘቀዘ ወተት መጠጣት ችግር እንደማያስከትል የገለጹት የጤና ባለሙያዎች፣ ሆኖም ህብረተሰቡ ያልፈላ ወተት ከመጠጣት እንዲታቀብ አስጠንቅቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በመላው ዩናይትድ ስቴትስ የሚገኙ ዩኒቨርሲቲዎች በእስራኤል እና በሐማስ መካከል የሚካሄደውን ጦርነት ተቃውመው የሚያካሂዷቸው ሰልፎች ቅዳሜ ዕለትም ቀጥለዋል። በአንዳንድ ቦታዎች ከአድማ በታኝ ፖሊሶች ጋር ግጭት ውስጥ የገቡት ተማሪዎች ሰልፉን አጠናክረው እንደሚቀጥሉ ቃል የገቡ ሲሆን በርካታ መምህራን የዩኒቨርስቲዎቹ ፕሬዝዳንቶች የተቃውሞ ሰልፎቹን ለመበተን ፖሊስ መጥራታቸውን አውግዘዋል። ኮሎምቢያ ዩኒቨርሲቲ ኒውዮርክ ግዛት በሚገኘው ትምህርት ቤቱ ቅጥር ግቢ ውስጥ ድንኳን ተክለው ተቃውሞ እያካሄዱ ካሉ የፍልስጤም ደጋፊ ተማሪዎች ጋር ድርድር ማካሄዱን በቀጠለበት ወቅት የዩኒቨርሲቲው አስተዳደር ምክር ቤት የትምህርት ቤቱን አመራር የሚፈትሽ ግብረ ኃይል እንዲቋቋም ውሳኔ ያሳልፏል። የዩኒቨርሲቲው አመራር ባለፈው ሳምንት የተካሄደውን የተቃውሞ ሰልፍ ለመበተን ፖሊስ መጥራቱን ተከትሎ ግብግብ መፈጠሩና ከመቶ በላይ ሰዎች መታሰራቸው ይታወሳል። በመላው ዩናይትድ ስቴትስ የሚካሄዱ የተቃውሞ ሰልፎች ትምህርት ቤቶች ከእስራኤል ጋር ያላቸውን የገንዘብ ትስስር እንዲያቋርጡና ግጭቱን እያባባሱ ነው ካሏቸው ተቋማት እንዲርቁ እየጠየቁ ናቸው። አንዳንድ የአይሁድ ተማሪዎች በበኩላቸው ተቃውሞዎቹ ወደ ጸረ ሴማዊነት በመሸጋገራቸው ወደ ዩኒቨርሲቲዎቹ ለመግባት ፍርሃት እንዳደረባቸው ተናግረዋል። በመጨረሻም ከስድስት እስከ ስምንት የሚደርሱ ፍልስጤማውያን አትሌቶች በፓሪስ ኦሎምፒክ ላይ ይወዳደራሉ ተብሎ ይጠበቃል። አንዳንዶቹ በውድድሩ ላይ ለመሳተፍ ብቁ ሆነው ባይገኙ እንኳን በዓለም አቀፉ የኦሎምፒክ ኮሚቴ እንደሚጋበዙ የተቋሙ ፕሬዚዳንት ቶማስ ባች አስታውቀዋል። ባች የኦሎምፒክ ኮሚቴው በዩክሬን ላይ በተደረገ ወረራ ምክንያት ሩሲያን ያስተናገደበት መንገድ እስራኤል በጋዛ ከምታካሄደው ጦርነት በተለየ ነው የሚለውን ክስ ውድቅ አድርገዋል። ሩሲያ ባካሄደችው ወረራ ምክንያት በበርካታ ዓለም አቀፍ ስፖርት ውድድሮች እንዳትሳተፍ ማዕቀብ የተጣለባት ሲሆን አትሌቶቿ እንደ አውሮፓያን አቆጣጠር በ2024 በፓሪስ በሚካሄደው ኦሎምፒክ የሩሲያን ሰንደቅ ዓላማ ወክለው እንዳይወዳደሩ ታግደዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደሆነው ዝግጅት እናልፋለን። ሙስና በኢትዮጵያ ያለበት ደረጃና የደቅ ነው አደጋ ኢትዮጵያ ለሙስና ወንጀሎች ያላት ተጋላጭነት በየጊዜው እየጨመረ መጥቷል ሲል ትራንስፓረንሲ የተባለው ዓለም አቀፍ ተቋም ይገልጻል። የአሜሪካ ድምፅም በዚህ ጉዳይ ጋብዞ ያወያያቸው ተሳታፊዎችም በመንግስታዊ የአገልግሎት መስጫዎች ጨምሮ በተለያዩ ዘርፎች ሙስና እየጨመረ መጥቷል ሲሉ ተናግረዋል። ውይይቱን ያዘጋጀው አስማማው አየነው ነው። ከእንግዶቹ ጋር ያደረገው ቆይታ ቀጥሎ ወደ እናንተ ይደርሳል። በኢትዮጵያ በአሁኑ ወቅት የመንግስት አገልግሎት ለማግኘት ሲፈለግ አገልግሎት ሰጪዎች ከአሰራር ውጭ ገንዘብ ይጠይቃሉ የሚሉ ቅሬታዎች ተደጋግሞ ይነሳሉ። አዲስ አበባ ከተማን ጨምሮ በርካታ ክልሎችን በዚህ አይነት ተግባር ላይ የተሳተፉ ሰራተኞችና አመራሮች ላይ እርምጃ መውሰዳቸውን ሲገልጹ ቆይተዋል። አንዳንዶች ግን ይህን ሁኔታ ሙስና በሚል ከሚታወቀው በትልቅ ዘርፎች ላይ ከሚደረግ ስርቆት ወይም ግራንድ ኮራፕሽን ከምንለው ማለት ነው ባለፈ ችግሩ መንግስታዊ መዋቅርን የያዘ መጥቷል ሲሉ የሚያነሱም አሉ። በአንጻሩ በመንግስት ሙስና ብሔራዊ ደህንነት ስጋት ነው በሚል ብሔራዊ ኮሚቴ አቋቁሞ ወደ ስራ ገብቶ እንደነበር መግለጹም የሚታወስ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምናላችው አስማማየ ነው ነኝ። ባለፈው ሳምንት የመሬት ፖሊሲ የተመለከተ ውይይት ወደ እናንተ ማድረሳችሁ ይታወሳል። ዛሬ ደግሞ ሙስናን በኢትዮጵያ ያለበት ደረጃና የደቀነው አደጋን የሚፈትሽ ውይይትን ወደ እናንተ የምናደርስ ነው የሚሆነው በዚህ ጉዳይ ላይ ሶስት እንግዶችን ጋብዣ ያለውኝ የመጀመሪያው እንግዳችን አቶ ሳሙኤል ካሳውን ናቸው። ትራንስፓረንሲ ኢትዮጵያ በተባለው የተቋም ዋና ዳይሬክተር ናቸው። ትራንስፓረንሲ ኢትዮጵያ የሙስናን በመከላከል ሂደት ውስጥ ያሉ ጥናቶችና ሌሎችን በመስራት የሚታወቅ ተቋም ነው። አቶ ሳሙኤል እንኳን ወደዚህ ውይይት በሰላም መጡ። ለዚህ ውይይት ፈቃደኛ ስለሆኑ በጣም አመሰግናለሁ። በአሜሪካ ድምፅ አድማጮቻችን ስም ጋብዛችሁ። ሁለተኛው እንግዳችን በዚህ ጉዳይ ላይ በተደጋጋሚ የተለያዩ ሪፖርቶችን እና መግለጫዎችን ሲያወጣ የኢትዮጵያ ዜጎች ለማህበራዊ ፓርቲ እናውቃለን በዚህ ውይይት ላይም እንዲሳተፉ በጋበዝ ነው መሰረት አቶ ግርማን በዚህ ውይይት ላይ እንዲሳተፉ እርሳቸውን ሰጥተውናል አቶ ግርማ ሰይፉን የዜማ ፓርቲ ስራ አስፈጻሚ አባል ናቸው መንግስታዊ ዋገር ደግሞ የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ናቸው በዚህ ውይይት ላይ የዜማ ፓርቲ ስራ አስፈጻሚ አባል በመሆናቸው ከፓርቲው ጋር ባለው ትስስር ነው በዚህ ውይይት ላይ የሚሳተፉት አቶ ግርማ የአሜሪካ ድምጽ ባዘጋጀው በዚህ ውይይት ላይ ለመሳተፍ ስለመጡ በጣም አመሰግናለሁ እኔም ስለጋበዛችን አመሰግናለሁ ሶስተኛው እንግዳችን አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። አቶ ገብረ እግዚአብሔርም በዚህ አዘጋጀነው ውይይት ላይ ለመሳተፍ ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። እንግዶችን አስታውቂያለሁ። አሁን ቀጥታ ወደ ውይይቱ እንገባለን። ከወደ ውይይቱ ከመግባታችን በፊት ለአድማጮች ግልጽ ለማድረግ እንግዲህ በዚህ ውይይት ላይ የጸረ ሙስና ኮሚሽን ኃላፊዎችን ለማካተትም የአሜሪካ ድምፅ ከፍተኛ ጥረት አድርጎ ነበር። ነገር ግን ፈቃደኛ ባለመሆናቸው ውይይቱ ላይ ማሳተፍ አለመቻላችንን አስቀድመን ማሳወቅ እንወዳለን። ውይይታችን ውስጥ በዋናነት በእነዚህ ጉዳዮችን እያነሳን በዚህ ላይ ሀሳቦች የምንሰጥነው የሚሆኑ በተለይ ሙስናን በተመለከተ ቅድም ባነሳውት ርዕሰ ጉዳይ ላይ ማለት ነው። ስለዚህ የውይይት ርዕሰ ጉዳዮቻችን እንጀምራለን። ከአቶ ሳሙኤል ከእርሶ ልጀምርና ትራንስፓረንሲ ኢንተርናሽናል እርሶ የሚመሩት እንግዲህ በኢትዮጵያን ቅርንጫፍ ነው። የሀገሮችን የሙስና ተጋላጭነት ሪፖርት ያነሳልና በቅርቡ እንኳን በ2023 በሚል ባለፈው የፈረንጆች አመትን ያወጣው ሪፖርት ላይ ኢትዮጵያን በ37.98ኛ ደረጃ እንደያዘች ያነሳው ነገር አለና በኢትዮጵያ አሁናዊ የሙስና ሁኔታ ያለበት ደረጃ ምን ይመስላል? ተጋላጭነቱም አጠቃላይ ከእናንተ ሪፖርት እንነሳልና በዛ ላይ እንወያያለን። አመሰግናለሁ። እንግዲህ የተለያዩ ሀገራዊና ዓለም አቀፋዊ ጥናቶች እኛም የምንሰራው የምንሰጣቸው አገልግሎቶች እንዲሁም የለት ተለት የህይወት እንደሚያሳዩት ሙስና በሀገራችን በሁሉም መገለጫዎቹ እየገዘፈ እንደመጣ ነው። በሁሉም መገለጫዎቹ እንግዲህ በብራይበሪውም በለው በኢንቫግሪመንቱም፣ በኒፖቲዝሙም፣ በማኒፌቴንሱም በሁሉም በሁሉም መገለጫዎቹ በጣም እየገዘፈ እንደሚመጣ እንዳለ ነው የሚያሳየው። የግሎባል ኮዋሊሽናችን ትራንስፓረንሲ ኢንተርናሽናል በየአመቱ የሚሰራው ዲጵያ የሚባለው ጥናትን ይህም ሆኖ የገለጫ ያለው በባለፉት ሶስት አመታት ጥናቱ ሀገራችን በጣም የተንሸራተተች እንዳለ ነው እንግዲህ ዶክተር አብይ ወደ ስልጣን በመጡባቸው የመጀመሪያዎቹ ሁለት አመታት የተሻሉ ች መጥተው ነበር። ከዛ በኋላ ባለ ሁኔታ ግን በጣም እየተንሸራተተች ቅድም እንዳንደገነዝከው በዚህ አመት ዘጠና ስምንተኛ ደረጃ ላይ ከመቶ ሰማኒያ ሀገር ዘጠና ስምንተኛ ላይ መተናል ማለት ነው። በባለፉት አመታት ዘጠና አራት ከዛ በፊት በነበረው ሰማንያ ሰባት እኛ ደረጃ ሁላ ደርሰን የመጣንበት የደረስንበት ጊዜ ነበር። አሁን ግን እየተንሸራተትን ነው። እኛ አሁንም በዚህ ሁኔታ ከቀጠለ የቴንሽኑ በጣም ሻርፕ እንደሚሆን እንገምታለሁ። ከዚህ የበለጠ አዘቅት ውስጥ እንደምንገባ ነው የሚታየው። ምክንያቱም አሁን በሁሉም ዘርፍ ሬቦች ሀይባይ እያጡ የመጡበት ሁኔታ ነው እየተስተዋለ ያለው ይሄ በጥናቶችን በምንሰጣቸው አገልግሎቶችን፣ ጥናትና ምርምሮችን በእለት ተእለት መልክታችንን የምናየው የገዘፈ ችግር እየሆነ ነው። እንግዲህ በዚህ ደረጃ ላይ አለ ብለን ነው እኛ የምንገልጸው። ማህበረሰብ እጅግ በጣም ሰፈር እያደረገ ነው። አሁን አገልግሎት እንደ መብት የማግኘት ነገሩ በጣም እየጠፋ የመጣበት ነው። አገልግሎትን መብትን በገንዘብ እየገዛ ያለበት ሁኔታ ነው ያለ ማህበረሰቡ እያቅታቸው ሰዎች እጅግ በጣም የሚገርም ደረጃ ላይ እየደረሰ ነው። እኛ አንድምንሰውየምናየምንሰራ ዞታ አላት የሚባል የመጣም የህግና የህግ ምክርና ድጋፍ አገልግሎት እንሰጣለን። በሱ ሰርቪሳችን ልዩ የሚመጡ ምሬቶች፣ ኮምፕሌንቶች ችግሩ ከዕለት ወደ ዕለት እየገዘፈ እንዳለ የሚያሳዩ ነው። ይኛው ይሄ የሁላችን የሚለቀለት ኑሮው እንደመሆኑ መጠን ችግሩ በየአቅጣጫው እየገዘፈ ያለበት ሁኔታ ነው። የሚሰዋ ነው። እሺ የአገልግሎት አሰጣጥን ጨምሮ በተለያየ መልገድ እንዳለ ያነሱታቸው ጉዳዮች አሉና ዋና ዋና ዋናዎቹ ችግሮቹ የሚታዩባቸው የሚባሉ ዘርፎች ምንድን ናቸው? አቶ ሳሙኤል፣ እንግዲህ ቅድም ያልከው ይህ የአገልግሎት አሰጣት ዘርፉ እጅግ በጣም የወረደበት ጊዜ ነው። አሁን የትም

ከዛም ባለፈን በተለያዩ መግለጫዎች ስታነሱ ነበር። እና የሙስናን ሁኔታ እንዴት ነው የሚገልጹት? ፓርቲያችሁ እንዴት ነው የሚረዳው? አመሰግናለሁ። አስማማው፣ እኛ የህልውና አደጋ ከሚጋርጡብን ነገሮች አንዱ፣ በተለይ ደግሞ ድሆችን የበለጠ ድሃ እያደረገ ዜጎች የማህበራዊ ፍትህ የማያገኙበት ደረጃ ሊያደርሳቸው ከሚችሉት ነገሮች አንዱ ሙስና ነው ብለን ነው የምናምነው። እያቆላመጥን እንድንጠራውም አያስፈልግም፣ በሚልኛ ሌብነት ነው የምንለውና ይህንን ጸያፍ ተግባር መከላከል አለብን። የምንከላከለው ግን በአንድ ሙስና በሚባል ተቋም ብቻ ሳይሆን በአጠቃላይ እንደ ህብረተሰብ ይህንን ነገር የሚጠየፍ ማህበረሰብ ስንገነባ ነው ብለን እናምናለን። ያው ሙስና አለ ወይ የለም ወይ ውስጥ የምንገባ አይመስለኝም እና በአለ በደንብ ነው ያለው። ያለው ደግሞ በአገልግሎት ሰጪዎች በመንግስት ተቋማት ብቻ አይደለም። እኛ ሙስና አደጋ ነው ብለን እንትን እናደርጋለን። መገለጫዎቹ ያው ከተማ ውስጥ የሚታወቁ ናቸው። ከተማ ውስጥ አንዱ እኔ እንደ ከተማ መስተዳደርን በደንብ የምናውቃቸው ከመሬት ጋር የተያያዙት ሙስናዎች ናቸው። በተለይ የመንግስት ፈቃድ አሰጣጥ ያለባቸው ቦታዎች ላይ ፈቃድ ከመስጠት ጋር የተያያዙ ችግሮች አሉ። ይሄ ብቻ አይደለም በዋነኝነት ህብረተሰቡን፣ በተለይ በኢኮኖሚ ደካማ የሆነውን የህብረተሰብ ክፍል በእለት ከእለት ኑሮ በቅርብ ከሚያገኘው በወረዳ ደረጃ ለሚያገኛቸው አገልግሎቶች አፋጣኝ ምላሽ አያገኝም። አፋጣኝ ምላሽ ስለማያገኝ በተለያየ የምልጃ መንገድ የመሄድ ሁኔታዎች አሉ። ያው ችግሩ የአገልግሎት ሰጪዎቹ የተቋማቶቹ ብቻ አድርገን ካየ ነው መፍትሄ አናመጣም። ብዙዎቹ ህጋዊ ያልሆነ ጥያቄዎቻቸውንም እንዲስተናገዱ በዚህ አይነት መስመር ስለሚንቀሳቀሱ ሰጪም ተቀባይም ያለበት እና ሲሪስ የሆነ ስራ የሚፈልግ ችግራችን መሆኑን አምነን ነው እኛ የምንንቀሳቀሰው። እንደዛ ነው እኛ የምንረዳው። ወደ አቶ ገብረ እግዚአብሔር ሊድና ከፍትህ ሚኒስቴር አንጻር ከህጎችም አንጻር ሙስናን በተመለከተ ለመከላከል የወጡ ህጎች ምንድን ናቸው? በዝርዝር እንኳ ባንመለከታቸው፣ በእርግጥ እነዚህ ህጎች ለመከላከል የሚያስችል ተግባራዊ ነት አላቸው ወይ? ከዚህ ጋር የተያዘ እናንተ የሰራችሁ ጥናት ካለ አቶ ገርበ እግዚአብሔር አመሰግናለሁ። አስቀድሞ ከተነሳው ጥያቄ ጋር በቀጥታ ምላሽ ወደ መስጠት ከመሸጋገር በፊት አሁን እንደገለጽከው ያው አንዲት ሀገር ሙስናን ከመከላከል አንጻር ምን ምን አይነት እርምጃዎች ነው መውሰድ ያለባት የሚለውን አያይዘን መመልከት ያለብን፣ አንደኛ ከህግ ማዕቀፎች ነው፣ ሁለተኛ ከተቋማዊ ስርዓት ነው። ከእነዚህ ሁለቱም አንጻር ኢትዮጵያ ምን አይነት እርምጃ ወስዳለች የሚለው ነጥብ ስንመለከት ሙስናን ለመከላከል በዓለም አቀፍ ደረጃ ያስችላል ተብሎ ዓለም አቀፍ ቁብልነትም ያገኘ የተባበሩት መንግስታት ድርጅት የፀረ ሙስና ኮንቬንሽን ፈርማ የህጎቹ አካል አድርጋለች። እንዲሁም የአፍሪካ ህብረት የሙስና መከላከያና መዋጊያ ኮንቬንሽንን ተቀብላ የህጎቹ አካል አድርጋለች። ሌሎቹም ከዚሁ ከሙስና መከላከልና መዋጋት ጋር ተያይዞ የተፈረሙና የጸደቁ ዓለም አቀፍ ስምምነቶች አሉ። ወደ ብሔራዊ ህጎቻችን ስንመጣ ድሮ ጀምሮ ከታሪካዊ ዳራው ስንመለከተው ከንጉሠ ነገስት አፄ ኃይለ ሥላሴ ጀምሮ ሲወጡ የነበሩ ህጎች ነበሩ። አሁን በተግባር ስንሰራበት እየሰራንበት የምንገኘው አዋጅ ቁጥር ስምንት ሰማኒያ አንድ ባር ሁለት ሺ ሰባት የተባለው የሙስና ወንጀሎችን ለመደንገግ የወጣ አዋጅ ነው። ከዚህ አንጻር ቅድም ከጠቀስኳቸው ዓለም አቀፍ ስምምነቶች ጋር ተስማምቶ ተዋህዶ የወጣ ህግ ነው ብለን መውሰድ እንችላለን። ምናልባት በዓለም አቀፍ ደረጃ ሙስና ተብሎ የተለዩ የሙስና ወንጀሎች በዝርዝር ያስቀመጠ እንደመሆን መጠን ይሄ በዩ ኤን ኦዲሲም የተለያዩ ምዘናዎች የተደረገበት ሌጅስሌቲቭ ኢምፕሊመንቴሽን የሚባለው የኢትዮጵያ ያለችበት ደረጃ ጥሩ እንደሆነ ነው መመልከት የምንችለው ማለት ነው። ከተቋማት አንጻር ስናየው ሙስናን ለመከላከል ከተቋቋሙ ተቋማት አንጻር ስናየው ስነ ምግባርና ጸረ ሙስና ኮሚሽን የተባለው ጥቆማን ከመቀበል ጀምሮ እንዲሁም ትምህርትና ስልጠና ከመስጠት የተለያዩ ስራዎችን ለመስራት ከሙስና መከላከል ጋር ተያይዞ የተቋቋመ ተቋም እንደመሆኑ እንዲሁም ደግሞ ከወንጀል ምርመራና ክስ እንዲሁም ደግሞ ክርክር ጋር ተያይዞ በፍትህ ሚኒስተር ስር የሙስና ወንጀሎች ዳይሬክቶሬት ጄኔራል እየሰራ ይገኛል። ስለዚህ ኢትዮጵያ አንድ ሀገር በተቋምም በህግም ደረጃ ጥሩ ሂደት ላይ ትገኛለች፣ ጥሩ ደረጃ ላይ ትገኛለች ብዬ መጥቀስ ይችላለሁኝ ማለት ነው። በተግባር ሙስና እንዴት ነው በሀገራችን የሚለው፣ ያው እንግዲህ ሙስና በየጊዜው መልኩ ቅርጹ እየቀያየረ መፈጸሙ የማይቀር ነው። ዋናው ነገር እዚህ ላይ መመልከት ያለብን ሙስና ይፈጸማል ወይስ አይፈጸምም የሚለው ላይ ሳይሆን፣ ትኩረት ማድረግ ያለብን ሙስና ወንጀል መፈጸሙ ተከትሎ ተጠያቂነትን ማረጋገጥ እየተቻለ ነው ወይስ አይደለም የሚለው ላይ ትኩረት ብናደርግ የተቻለ ይመስለኛል። ይህ ያው የህብረተሰብ ተሳትፎን ጨምሮ እንግዲህ አንድ ሙስና ወንጀል ተፈጽመዋል ተብሎ ምርመራ የሚጀመርበት የራሱ የሆኑ መንገዶች አሉ። በተለያዩ መንገዶች ጥቆማ ሊቀርብ ይችላል። እንዲሁም ፖሊስ አቃቤ ሕግ በራሱ መንገዶች የሚደርስባቸው የወንጀል ተግባራት ሲኖሩም ምርመራ እንዲጀመር ሊሰራ ይችላል። የተለያዩ ሌሎች ስቴክ ሆልደሮች ወይም ደግሞ ባለድርሻ አካላት የምንላቸው ከፌዴራል ዋና ኦዲተር ጀምሮ ሌሎች አካላት እንዲሁም ደግሞ እያንዳንድ ተቋማት ደግሞ የራሳቸው የውስጥ ኦዲተር ስላላቸው በእነዚህ ኦዲተር መነሻ ተደርጎ የሙስና ወንጀል ምርመራ የሚጀመርበት ክስ የሚመሰረትበትና ያው ክርክር ተከናውኖ የመጨረሻ ውሳኔ የሚሰጥበት ሁኔታ ስላለ ከዚህ አንጻር ኢትዮጵያ ጥሩ ደረጃ ላይ ትገኛለች ብዬ አስባለሁኝ። ቀደም ያሉ ተሳታፊ ከ ትራንስፓረንሲ ኢንተርናሽናል ጋር ተያይዘ የወጣው ሪፖርት ያው እኔም ስመለከቱ ነበር። በኢትዮጵያ አቆጣጠር የሁለት ሺህ አስራ አምስት ይመስለኛል ሪፖርቱ በሰላሳ ሰባት ነጥብ ዘጠና ስምንተኛ ደረጃ ላይ እንደምትገኝ ኢትዮጵያ ያሳያል ሪፖርቱ ከዚህ በፊት ትክክል ነው፣ ወደ ዘጠና አራት እስከ ሰማንያ ሰባት የደረስንበት ጊዜም ነበረ። እንደገና ደግሞ ወደ መቶ ሶስት መቶ አራት ደግሞ የወጣንበት ጊዜም ስለነበረ ያው ዝሮ ዝሮ ይሄ አማካኝ ውጤት ነው ብዬ ነው የማስበው። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጸሙ የተባሉ ወንጀሎችም ከስር ከስር ክትትል እየተደረገ ምርምራ እየተከናወነ የሕግ ተጠያቂነትን ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሀሳብ ነው ያለኝ። እሺ አድማጮች እየተከታተላችሁ ያላችሁት ሙስና በኢትዮጵያ ያለበት ደረጃና የደቀነ አደጋ ምንድን ነው በሚለው ጉዳይ ላይ የአሜሪካ ድምጽ እንግዶችን ጋብዞ በዚህ ላይ እያደረገ ያለውን ውይይት ነው። አቶ ሳሙኤል ወደ እርስዎ ልምጣና አሁን አቶ ገብረ እግዚአብሔር ሲያነሱ የኢትዮጵያ ያለችበትን ሁኔታ በተሻለ መንገድ እንደሆነ ገልጸዋልና ቅድም እርስዎ ደግሞ ያነሷቸው ችግሩ ሰፊ ነው የሚል ነገር አንስተዋል። ከዚህ አንጻር ምናልባት የሚሉን ነገር አለ? እሺ ሸክ ሞኖ አቶ ገብረ እግዚአብሔር ያሉት ልክ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በጣም ዝቅተኛ ደረጃ ላይ የነበርንባቸው ጊዜዎች ነበሩ። ለምሳሌ ጠቅላይ ሚኒስትር አብይ በስልስ አመት ላይ ኢትዮጵያ የጎቶት እንደሚያሳየ ራራሽንራሽን ኢንዴክስ ውጤት እንደሚያሳየው መቶ አስራ አራተኛ ደረጃ ላይ ነበር ነው ከመቶ ሰማንያ ሀገሮች ማለት ነው። ይሄ በጣም ዝቅተኛ ከሚባሉት ሀገሮች መካከል ነው የነበር ነው። እንግዲህ ዶክተር አብይ የመጡበት አመት ፐርፎርመንስ ማለት የመጡበት አመት ውጤት ማለት ከፍታቸው እሳቸው ከመምጣታቸው ጊዜ አንድ አመት በፊት የነበረው ፐርፎርመንስ ማለት ነው። ስለዚህ ዛዛ ደረጃ ላይ ነበርን፣ ግን ዶክተር አብይ ስልጣን ከመጡ በኋላ ጥሩ ለውጥ አምጥተን ነበረ። ለምሳሌ ሳቸው ከመጡ ከአንድ አመት በኋላ ወደ ዘጠና አራተኛ ከዛ ዘጠና ስድስተኛ ከዛ በኋላ ባለው አመት ዘጠና አራተኛ ከዛ በኋላ ከዛ ባለው አመት ሁሪ ትልቁ ውጤታችን ነው ወደ ሰማንያ ሰባተኛ መተን ነበር። በባለፉት ሁለት ሶስት አመታት እንደገና በጣም አሽቆልጦ በባለፈው አመት ወደ ዘጠና አራት ተመልሰን ነበር። ዘንድሮ ደግሞ ቆልጥለን ወደ ዘጠና ስምንት እንግዲህ ይሄ ቁጥር ነው። አንድ ነገር ከመመዘንጋር የለበት ይህ ጥናት የሚያቀናው ፐርሰፕሽንን ነው። መሬት የሮነ የወረገውንም ነገር ግን አብሮ ማየት ያስፈልጋል። መሬት ላይ ያለው ሀድማ ለመውለት ሁላችንም የምንኖርበት ዓለም እንደመሆኑ መጠን የምናየው ነው። ከዛ በተጨማሪ ትራንስፓረንሲ የተለያዩ አገልግሎቶች ይሰጣል። በአገልግሎቶች ውስጥም የሚያቸው የተለያዩ ጭምር አሉ የሆነ ማለት ነው መንግስት የተለያየ ጊዜ የተለያየ ሙከራ እየሞከረ እንዳለ ሁላችን የማንክደው ሀቅ ነው። ይቀበል ይበል የሚያሰኝ ነው። ግን አስሲያን ታይም መሬት ላይ ያለው ጭንቀት ደግሞ ከዕለት ወደ ዕለት እያበጠ ነው። እጅግ በጣም ወደ ከፋ ደረጃ እየመጣ ነው። አልሞስት ሁሉም ሴክተር ደረጃ ላይ እየደረስ ያለንበት ሁኔታ ነው። ያን ነው ሙከራዎቹ እንዳሉ ሆነው ማለት ነው። በተለይ በተለይ ደግሞ ቅድም ገልጾ የነበረው የዚህ አገልግሎት አስፋት ስትሆኑ እጅግ በጣም ከመቼውም ጊዜ በላይ እየመቀዘ አገልግሎት በገንዘብ ብቻ የሚገኝበት ሁኔታ እየተስተዋለ ያለበት ሁኔታ ነው ያለው። የተለያዩ ሙከራዎች አሉ፣ ጥሩ ነው። በመንግስት ወገን እየተሞከሩ ያሉ ነገሮችን ቅድም ስለው እንደነበረው ጊዜያዊ ብሔራዊ ኮሚቴን ከማቋቋም ጀምሮ፣ በርግጥ ከዚህ ጎን ለጎን ወይም ከዚህ በፊት ሊጠበቅ በዚህ ጉዳይ ላይ የተቋቋሙ የፍትህና የዴሞክራሲ ተቋማት የተሻለ የማጠናከር ስራ ማንነታቸውን በአግባቡ እንዲወጡ የማድረግ ስራም አብሮ መሰራት አለበት ብለን ነው የምናምነው። ይኛው ምንድነው የሚያሳየው የተለያዩ ሙከራዎች ቢኖሩም ቅሉ የተለያዩ ጥናቶች ኢትዮጵያ ብቻ አይደለም በነገራችን ላይ ራሱ ኮሚሽንን የፌደራል የጸረ ሙስና ኮሚሽንን እየጊዞ ሴክተር በዝ ሊሆኑ ጥናቶችን ያሳየው ያጠናል እኛም የተለያዩ ጥናቶችን ያጠናል። የእኛም ጥናት የፌደራል አንቲ ኮራፕሽን ኮሚሽንን ጥናት የሚያሳየው ችግሩ ከእለት ወደ እለት ከአመት ወደ አመት እየገዘፈ እንዳለ ነው።

ወደቁ ፈረሱ የምንላቸው አሁን ባለው አካሄድ ከሄድን ወደቁ ፈረሱ የምንላቸው ሀገሮች ውስጥ እነሱ መሀል እንደምንሆን ብዙ የሚያጠራጠር ነገር ያለ ነው። ያው አቶ ገብረ እግዚአብሔር አሉትንም እንትላለ ማማለ ማለት የተለያዩ ጥረቶች አሉ። ኢትዮጵያ ሀገራችን በነገራችን ላይ የህግ ችግር የለጣል። ምናልባት ከተነሳ የአፈጻጸም ችግር ነው ኖር የሚችለው የዚህ የሚስተዋለው ምሱ ነው። እዚ እዱአይዝ በጣም ጥሩ ነው። እኒ መሬት ላይ ወርዶ የምናየው ነገር የተለያዩ ጥናቶችን የሚያሳዩት እኛም ግሎበል ፓኔሽናችንን ጣ የአለም አቀፍ ጥምረታችንን የሚሰራቸው ጥናቶች የሚያሳዩት ከአለም አቀፍ ጥምረት የጥናት ተቋማት እየሰሩ ያሉት ውጤት እንደሚያሳየው በጣም አ ደረጃ ላይ እየበረታ ነው እንድመጣ ነው የውጤቶቹ ተፈጻሚነታችሁን በተመለከተ ተግባራዊነቱን በተመለከተ ለብቻ እሱ ላይ ደግሞ ሀሳቦችን የምንሰጥበት ይሆናል። አሁን አጠቃላይ በኢትዮጵያ ያለው የሙስናውን ሁኔታ አደጋው ምን ያክል ነው የሚለው ላይ ሀሳቦችን እታንጸባርቁ ስለፈለኩኝ ነው። የአቶ ግርማ ወደ እርስዎ ልምጣ። ቅድም አቶ ገብረ እግዚአብሔር ያነሷችሁን ሀሳቦች መነሻ አድርጌ አቶ ሳሙኤል አንስቻላችሁ ነበር። እርስዎ ከአጠቃላይ ከሙስና ሁኔታ አንጻር ከተነሱ ሀሳቦች አንጻር የእርስዎ የሚሉት ነገር ካለ አቶ ገብረ እግዚአብሔር ያነሱትን አሁን አቶ ሳሙኤልም ሰከንዶ ያደረጉት የሕግ ችግር ያለብን አይመስለኝም። ስለዚህ ሕጎቹ የዓለም አቀፍ ድንጋጌዎችን ተቀብለን የሕጋችን አካል አድርገን መሄዱ ላይ ችግር የለብንም። እኔ እንደነ ሳሙኤል ወይም ደግሞ ተጠርቶ ያልመጣው የጸረ ሙስና ኮሚሽኖችን አጥንተው ሊያረጋግጡልንና በትክክል ሊነግሩን ይገባል ብዬ ማምነው። ሁል ጊዜ ጠቅላይ ሚኒስትሩ ፕሬም የሚያደርጉት ነገር አለ። መንግስታዊ መዋቅር ድጋፍ ያለው ሙስና ባለፉት አምስት ስድስት አመታት ውስጥ አስቆመናል እያሉ ይናገራሉ። ይሄንን እንደ ዜጋ ዝም ብለን ልናውቅ አንችልም። በጥናት መደገፍ አለበት። እነዚህ ነገሮች በተለይ ይሄ ግራንድ ኮራፕሽን ወይም ስቴት ሌቭል ኮራፕሽን የምንላቸው ብዙ የውጭ ምንዛሪ በመንግስት ባለስልጣናት እና የመንግስትን መዋቅር በያዙ ሰዎች እየተደገፈ ወደ ውጭ የሚሄድበት እንደዚህ እንደዚህ አይነት ነገሮች የመንግስት ፕሮጀክቶች በሙስና ምክንያት ተሽመድምደው የሚቀሩበት እንደዚህ እነዚህ ነገሮች ጥናት ተደርጎ መቅረብ ይኖርበታል። ቅድም እንዳልኩት እነ አቶ ሳሙኤልም የሙስና ተቋማትም ይሄንን ቢያረጋግጡልን ጥሩ ነው ብዬ ነው ማምነው። እኔ ተጠያቂነትን በሚመለከትም እንቅጣቶ ገብረ እግዚአብሔር ያሉት ጋር የማልስማማው ተጠያቂነት ይረጋገጣል የሚለውን ጥያቄ ስንጠይቅ፣ አዎ የሚል መልስ ለማግኘት አንችልም። ይረጋገጣል ለማለት የማንችለው ሰዎች በሙስና የያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ከ ይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ ለካ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባለበት ደረጃ ላይ እየደረስን አይደለም። ይሄ አቃቢ ተቋሙ በተለይ እኛ በአዲስ አበባ ደረጃ በዚህ ጉዳይ በጣም ብዙ ሰራተኞች ይባረራሉ፣ ግን የሕግ ተጠያቂነትን ሰምተን አናውቅም። እኔ ቅርብ እንደሆነ ሰው በዚህ ጉዳይ ላይ መረጃ አይኖረኝም። ከፖለቲካ ስልጣናቸው እንደዚህ ምናምን መወገዳቸው እንደተጠበቀ ሆኖ ግን ተጠያቂነት ተረጋግጦ ህዝቡ አውቆ በዚህ አይነት ነገር ውስጥ መሳተፍ አደገኛ ነው የሚባለው ነገር መታወቅ ይኖርበታል። አሁን ግን መሬት ላይ ያለው ነገር መሬት ላይ ያለው ሀቅ ግን ከተባለ ዜጎች ጉዳያቸውን ለመፈጸም አገልግሎት የሚሰጡ የመንግስት ተቋማት ጋር ብቻ አይደለም፣ በግል ተቋማትም ጋር በተለይ የግል ተቋማትም የሚያቀርቡት ነገር እጥረት ያለበት ሆኖ ከተገኘ ሰዎች ያለ ምልጃ አይንቀሳቀሱም። ባህል እየሆነ እየመጣ ነው። ሰውም የመስጠት ሌላኛውም ደግሞ አገልግሎቱን በክፍያ ካልሆነ አልሰጥም የሚባልበት ደረጃ ላይ እየደረስን ነው የሚሉ ነገሮች አሉ። ይህን ነገር አደገኛ ነው፣ ጥሩ ሁኔታ ላይ ነው ያለ ነው ብለን ተዘናግተን የምንተው ሳይሆን ይሄ ነገር ወደፊት ይሄዳል ነው እኔ አንድ በሙስና መከላከል ላይ የማልስማማባቸው ነገሮች ሙስና እኮ በፍጹም ማስቀረት አይቻልም፣ የሚል ለሙስና በር የሚከፍት አተያየት ሙስናን መከላከል አንችልም ብለን ሀፈልት ሆነ በሙስና ትግል ውስጥ ስንገባ፣ ስለዚህ ለተወሰኑ ሰዎች ይፈቀዳል የሚል ስሜት መልእክት ያስተላልፋል። ስለዚህ መከላከል የማይቻልባቸውን ነገሮች ሰዎች ግን ያደርጋሉ። ይሄ ሁሉ ሲባል ግን በከተማ መስተዳደር ደረጃ እኛ በተቻለው በምንችላቸው መንገዶች ሁሉ ይህንን ለመዝጋት እየሞከረ ውጤት ያገኘንባቸው ቦታዎች አሉ። ሁሉም ነገር ጨለማ ነው ብለን ማለት አንችልም፣ ግን ብዙ መስራትና ህዝቡን ሮሮ ማላቀቅ ይኖርብናል ብዬ አስባለሁ። ምናልባት የከተማ አስተዳደር ያው እርስዎም የሚመሩት ተቋም ስላለ በዛም መነሻ አድርገው እንደነገሩን አገነዘባለሁኝ። ምክንያቱም የከተማ አስተዳደሩ እንደ መንግስት በዚህ አካ- አካባቢ ስለአካተትናቸው የራሳቸው የሆነ ሀሳብ ይኖራቸዋል። ግን እርስዎ በሚመሩትም ተቋም ስላለ ምናልባት የዛን ምሳሌ አድርገው እንዳነሱልኝ አቶ ግርማን ታሳቢ አድርጋለሁ። ቅድም አቶ ግርማም ተደጋጋሚ ስላነሱት የጸረ ሙስና ኮሚሽን ወደ ቀጣዮች ጥያቄዎች ከመሄድ በፊት የእሱን ግልጽ ለማድረግ ያክል፣ አድማጮቻችን ጸረ ሙስና ኮሚሽን በጉዳዩ ዙሪያ ያሳወቅናቸው በዚህ ውይይት ላይ እንዲሳተፉ የዋና ኮሚሽነሩን አናግረን ነበር። ዶክተር ሳሙኤል እርሳቸው ምክትላቸው በዚህ ውይይት ላይ እንዲሳተፉ ነግረውን ነበር ምክትላቸውን አቶ ዊዶን ለማግኘት በርካታ ጥረት አድርገን በስተ መጨረሻም ተሳክቶልን እርሳቸውን በምናናገርበት ጊዜ ጉዳዩ እርሳቸው እንደማይመለከታቸውና ሌላ ምክትል ኮሚሽነር እንደሚመለከት አናግረው ምላሽ እንደሚሰጡን ገልጸውልን ነበር። ከዛ በኋላም ተደጋጋሚ የሚጠበቅ ምላሽ ማግኘት አልቻልንም። ለዚህ ነው የጸረ ሙስና ኮሚሽን በዚህ ውይይት ላይ እንዲሳተፍ ከፍተኛ ጥረት አድርገን ፈቃደኛ ባለመሆናቸው ሳይካተቱ ቀርተዋል የሚል ሀሳብ የሰነዘር ነው። ይህን ግልጽ ለማድረግ ፈልጌ ነው። የተጠያቂነት ጉዳይን ቀጥሎ እናንሰዋለን ብዬ አስቤ ስለነበረ፣ አቶ ግርማ አሁን በትኩረትም በሀሳቡን አንስተውታልና ወደ አቶ ገብረ እግዚአብሔር ወደ እርስዎ የሚመጣው በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በዋና ተጠያቂነቱን በተመለከተ የሕግ ጉዳይ የሚሰራውና አለ ወይ? ይህንን ተጠያቂነቱን ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሀሳብ እንስማ። አቶ ግረብ እግዚአብሔር፣ አመሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሽት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና፣ ሙስና ፈጽሞ መከላከል አይቻልም፣ ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም። ወንጀል እንዳጠቃላይ ማስቆም አይቻልም፣ መከላከል ይቻላል። የመከላከል ደረጃው ያው ስንመዝን፣ በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደሞ የወንጀል አንድ አካል እስከሆነ ድረስ ያ ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርተዋል ለማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሿ የቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍትህ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ለማለት አንችልም። አለ ግን ሙስና ተፈጽመዋል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብዬ አልወስድም። እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶችን ለመስራት እድል አግኝቼ ነበር። ለምሳሌ ከባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ አንድ ነጥብ ስምንት ቢሊየን ገንዘብ የተጭበረበሩበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከ ቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝ ተገኝቶ ነበር። የዛሬ ሁለት አመት ለምሳሌ እኔ የጥናት አካል ስለነበርኩ የጥናት አባል ስለነበርኩ፣ ከዛ ችግሮቻችን ምንድን ነው የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን፣ አቃቢ ህግን፣ ፖሊስን ያካትት አንድ ጥናትም አከናውን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ። ዓለም አቀፍና ብሔራዊ ህጎች አሉ። በእነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ክስ ይመሰርታል፣ ይከራከራል። በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ቅድም የጠቀሱት አዋጅ ቁጥር ስምንት ሰማንያ አንድ ላይ የተቀመጡ የወንጀል ዝርዝሮችና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችንም አሳይተዋል ማለት ነው። አድማጮቻችን ውይይቱ አልተጠናቀቀም። ክፍል አንድን ነው ያደመጣችሁት። የውይይቱ ቀሪ ክፍል በሚቀጥለው ሳምንት ወደ እናንተ እንደምናደርስ ከወዲሁ ልንገልጽላችሁ እንወዳለን። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። ጤና ስጥልኝ፣ እንደምናመሻችሁ። ሳምንታዊው የሙዚቃ ቃና የአየር ሰዓቱን ተረክበዋል። እስከ ምሽቱ አራት ሰዓት ሙዚቃዎቹን የማጫውትላችሁ እንግዲ ልነኝ አብራችሁኝ ያምሽው። ሽ ወልማራዳ ልቤ ሸገር ዋለ ሽ ወልማራዳ ፒያሳ ሰፈር ሽ ወልማራዳ ሰላምተኛው ብዙ ሽ ወልማራዳ የአገር ሰው ፍቅር ፒያሳ ደቾቿ ክፍት ነው ላለም ውበቷ አለታየው የቀለሙ አቀለም ፒያሳ ደቾቿ ክፍት ነው ላለም ውበቷ ለታየው የቀለማ ከነው። እጅጋየሁ ሺባባው ጂጂ ነበረች፣ ስለ ፒያሳ በጥቂቷ ያንጎራጉረችልን። ፖከር የካርድ ጨዋታዎች አንዱ በሆነው ቴክሳስ ሆልደም የተሰየመው ይህ ቢዮንሴ ዘፈን ካንትሪ ወይም ሀገራዊ ስልትን በለው ለመጀመሪያ ጊዜ የሞከረችበት ነው ማለት ይቻላል። ካርዱን ጥለህ ከእኔ ጋር በዝግታ እንደንስያለች ነው ወይም ጨዋታውን አቁመው ወደ ዳንስ ወለሉ ና እየተባለ ነው። የዘፈኑ ርዕስ ቢዮንሴ ላደገችበትና የአገራዊ ሙዚቃ ስልት ተወዳጅ ለሆነበት የቴክሳስ ግዛት የሰጠችው ክብርም ይመስላል። time The and I'll be damned if I cannot dance with you. Come call some, look on me, honey, too. ቢዮንሴ ቴክሳስ ሆልደም ለመጀመሪያ ጊዜ በካንትሪ ወይም ሀገራዊ ስልት በመዝፈኗ ብዙ ያነጋገረ ሥራ ነው። የሙዚቃ ቀና ይቀጥላል። Let It Be በቅድሚያ የተጫወቱት ዝነኞቹ ደ ቢትልስ ናቸው፣ በፖል ማካርትኒ አቀንቃኝነት፣ ግጥሙንም የጻፈው እሱ ነው። የምጋብዛችሁ ግን ዳሊ ፓርተን በቀድሞው የቢትልስ አባላት በፖል ማካርትኒ እና ሪንጎ ስታር ታጅባ የተጫወተችውን ነው። መከፋት ሲኖር፣ ጨለማው ሲበረታ፣ ልብ ሲሰበር፣ ማርያም ከፊቴ ቆማ በቃ ይሁን ትለኛለች እያሉ ነው። When the broken-hearted people. ዘ ቢትልስ ከመለያየታቸው በፊት ከሰሯቸው የመጨረሻዎቹ ዘፈኖች አንዱ ነው። መለያየታቸው ከፈጠረው መጥፎ ስሜት ጋርም የሚገናኝ ይመስለኛል። አዲስ ፍቅረኞችን ባገኙት ፖል መካርትኒና ጃን ሌነን ሕይወት ውስጥ የነበሩት አዳዲስ ሁኔታዎች እንዲሁም መሪ ጊታር ተጫዋቹ ጆርጅ ሃሪሰን ባንዱን ለቆ ለመውጣት መወሰኑ በሁሉም ዘንድ የፈጠረው ደስ የማይል ስሜት ለዜማው መፈጠር ምክንያት እንደሆነ የሙዚቃ ተንታኞች ጽፈዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዊን የሙዚቃ ቀናት ነው። እንግዲህ ወሌነኝ እስከ ምሽቷ አራት ሰዓት አብራችሁኝ ቆዩ። Hullem madamit kamichiluzafanuchandu no. Have I told you lately that I love you? Libin bedestat moyalish. Makafatin tatafialish. Chigrin takayalish. Rod Stewart. He's my troubles, that's what you do. For the morning sun and all its glory. Reach the day with hope and comfort too. you make it better he's my troubles that's what you do there's a love that's defined and it's yours That's what you do. Take away all my sadness, fill my life with gladness, ease my troubles. That's what you do. Take away all my sadness, fill my life with gladness, ease my troubles. That. What you do. Have I told you lately that I love you. የንጋት ፀሐይና ድምቀቷ ቀኑን በተስፋና በምቾት ሰላም ይላሉ አንቺም እንዲያው ነሽ ሕይወቴን በሳቅ ትሞያለሽ የተሻለም ታደርጊያለሽ ቃና በመቀጠል ሳክሪፋይስ ኤልተን ጃን ነው። በትዳር ውስጥ ስላለው ፈተና አንድ መሆን መሥዋዕትነት እንደሚጠይቅ ግን ደግሞ መወስለት ሁለት የተለያዩ ልቦች በተለያየ ዓለም መኖራቸውን እንደሚያሳይ ይህም መሥዋዕትነት ሊሆን እንደማይችል ይተርካል። ኤልተን ጃን ብዙዎች የፍቺ ዘፈን ሲሉ ይጠሩታል። ሳክሪፋይስ ኤሊተን ጃን ነው ወይም እርሱ እንደሚለው ኖ ሳክሪፋይስ። ለኤር ቱናይት ከበሮመች የግጥም ደራሲና ድምፃዊ ፌል ካሊንስ ነው ከትዳር አጋሩ ጋር ሲለያይ የጻፈው ነው። ለኮንሰርት በየሀገሩ መዞር ካላቆመ እንደሚለያዩ የተነገረው ካሊንስ ወደ ጃፓን አቅንቶ ሲመለስ ትዳሩ ፈርሶ ጠብቆታል። ተከትሎ የገባበትን ስሜት የገለጸበት ነው። በዚሁ ዜማ ነው የምሰናበታችሁ እንግዲህ ሌላ ሳምንት እንገናኝ። ሰላም የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸውት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ